ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ ነሐሴ 8 ቀን 2007 ዓ ም ነው። የዕለቱ ዜናዎች ከቀረቡ በኋላ ልዩ ዘገባ ይኖረናል። ሰሎሞን አባተ በኢትዮጵያና አሜሪካ መካከል ያለውን ታሪካዊ ግንኙነት የተመለከተ ውይይት አዘጋጅቷል። ያነጋገራቸው እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት በሞርገን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሩን ዶክተር ጌታቸው መታፈሪያን ነው። ከዚያ የማጠቃለያ ዜና አሰምተን እስከምንሰናበት ድረስ ያለውን ጊዜ የሙዚቃ ቃና ይረከብና ሲያዝናናችሁ ያመሻል። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ ናት። ዛሬ ምን ከጅሽ ብያት ነበር። ምን ጠፍቶ ነው? መልሲ ሰለሞን። የዛሬው የሙዚቃ ቃና ዝግጅት ፕሮግራም ከፊሉን ሰዓት የተከበራችሁ አድማጮች ዜናውን አሰማለሁ። የማሰማችሁ ቆንጅ ይታየ ነኝ። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርነባ ማርየል ቤንጃሚን የሱዳኑ ፕሬዚደንት ኦመር ሀሰን አልበሽር ለአማጺው መሪ ለሪያክ ማቻር ስልጣን በኃይል እንዲይዙ ወታደራዊ ድጋፍ እሰጣቸዋለሁ አሉ በተባሉት ሪፖርቶች ሰግተናል ሲሉ ተናገሩ። ሚኒስትሩ ለአሜሪካ ድምጽ በሰጡት ቃል ጉዳዩን ከካርቱም ባለስልጣናት ጋር እንነጋገርበታለን ብለዋል። የእሳቸው መንግስት በአዲስ አበባው ድርድር የሰላም ስምምነት ላይ ለመድረስ ባለው ቁጥጥር ይቅርታ ባለው ቁርጠኝነት እንደ ጸና ነው ሲሉም አክለዋል። ሚኒስትሩ ፕሬዚደንቱ ሳልቫኪር ድርድሩ ሲጠናቀቅ ውሉን ለመፈረም እየተጠባበቁ ናቸው ሲሉም ሚኒስትሩ ተናግረዋል። አማጽያኑ በበኩላቸው እኛ ከሱዳን የምናገኘው ወታደራዊ ድጋፍ የለም በማለት አስተባብለዋል። ኢዝኬል ሎል ጋትኮት የአማጽያኑ የውጭ ግንኙነት ሹም ናቸው። የመንግስቱ ባለስልጣናት ይህንን ውንጀላ የሚያሰሙት የሰላም ድርድሩን ለማደናቀፍ የሚጠቀሙበት ዘዴ ነው ሲሉ አጣጥለዋል። ኢጋድ በበኩሉ ዛሬ ባወጣው መግለጫ ሁለቱንም መሪዎች ፕሬዝዳንት ኪረንና ሪያክ ማቻርን አዲስ አበባ መጥተው ተደራድረው በሰኞ ማለት እንደ አውሮፓውያን አቆጣጠር ነሐሴ አስራ ሰባቱ ቀነ ገደብ የሰላም ውሉን እንዲፈርሙ ነው የምንጠብቀው ብሏል። የጣሊያን የባህር ኃይል ሜዲተራኒያን ባህር ላይ ቢያንስ አርባ ስደተኞች ሞተዋል ሲል አስታወቀ። ቁጥራቸው በውል የማይታወቅ ሌሎች ደግሞ አትርፈናል ሲል ባህር ኃይሉ ተናግሯል። አደጋው የደረሰው ስደተኞቹ የተጫኑበት የአሽሎክላኪዎቹ ጀልባ ከመጠን በላይ ተጨናንቆ ተጭኖ መሆኑን የአካባቢው መገናኛ ብዙሃን ዘግበዋል። የጣሊያን የባህር ኃይል ከሊቢያ በስተሰሜን ባህሩ ላይ ባለው ጀልባ አሁንም ስደተኞች የማዳን እንቅስቃሴ ላይ ነን ብሏል። ሰዎቹ የሞቱበት ምክንያት ለጊዜው ግልጽ አይደለም ነው ያለው። ዓለም አቀፍ የፍልሰት ድርጅት አይኦኤም በተናገረው መሰረት በዚህ የአውሮፓውያን አመት ብቻ እስካሁን ባለው ጊዜ ውስጥ ከ አንድ መቶ ዘጠና ሁለት በላይ ስደተኞች በባህሩ አቋርጠው አውሮፓ ደርሰዋል ከ ሁለት ሺህ የሚበልጡ ደግሞ ሊያቋርጡ ሲሞክሩ ህይወታቸውን አጥተዋል ካሜሩን የቦኮሃራምን ጽንፈኞች ለመውጋት ለተዋቀረው ህብረ ብሔራዊ ሀይል ሁለት ሺ አራት መቶ ሀምሳ ወታደሮች አዋጣለው ስትል ቃል መግባቷ ተሰማ። የካሜሩን የጦር ሰራዊት ቃል አቀባይ ኮሎኔል ዴደር ባጀክ ባወጡት መግለጫ የሀገሪቱ ፕሬዚደንት ፖል ቢያ ትናንት አርብ ማታ ይህን የወሰኑት ባለፈው ሐምሌ ወር ናይጄሪያ ዋና ከተማ አቡጃ ላይ በተደረገው የ መከላከያ ሚኒስትሮች ጉባኤ ሀገራቸው የገባቸውን ቃል በማክበር ነው ብለዋል። የካሜሩን የጦር ሰራዊት ቃል አቀባዩ አስከትለው ሁከቱም ብቻ የሚያውቁ ወገኖች በሚያደርሱት ጥቃት ሰለባ የሆኑ አፍሪካውያንን ስቃይና ዋይታ ካሜሩን በቸልታ ልታልፍ ስለማይቻላት ነው ብለዋል። የሶሪያ የጦር ሰራዊት የሊባኖስ ደጋፊው ሂዝቦላ ጋር የቋጠረው ተኩስ አቁም ፈርሷል ሲል አንድ የሶሪያ ሽምቅ ተዋጊ ቡድን አስታወቀ። በስትራቴጂያዊ ሰሜናዊ ከተማ ዜባዲን በምትባለውና በአቅራቢያዋ ባሉ ሁለት መንደሮች ውጊያው እንደ ቀጠለ ነው። ሽምቅ ተዋጊው ቡድን የተናገረው ሊባኖስ ድንበር አጠገብ ባለችውና በሽምቅ ተዋጊዎቹ ቁጥጥር ስር በምትገኘው ከተማና። የሺያዎች ሰፈራ ካምፖች በሆኑት ሁለት መንደሮች የሰባ ሁለት ሰዓት ተኩስ አቁም የተደረሰው በሳምንቱ መጀመሪያ ሲሆን እስከ ነገ እሁድ እንዲዘልቅ ነበረ የታሰበው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። Hit program. ሰለሞን አባተ ወዳዘጋጀው በኢትዮጵያና አሜሪካ መካከል ያለውን ታሪካዊ ግንኙነት የተመለከተ ልዩ የውይይት ፕሮግራም እናልፋለን። እንግዳው ዶክተር ጌታቸው መታፈሪያ ናቸው። ጤና ይስጥልኝ የተከበራችሁ አድማጮች። ዶክተር ጌታቸው መታፈሪያ በዩናይትድ ስቴትስ ሜሪላንድ ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ጥናቶች መርሃ ግብር የፖለቲካ ሳይንስ መምህር ናቸው። የዛሬ ሰባት ዓመት በኢትዮጵያ የዘመን አቆጣጠር፣ በሦስተኛው ሚሌኒየም መባቻ ማለት ነው፣ በኢትዮጵያና በአሜሪካ መካከል የዘለቀውን ግንኙነት የሚዳስስ የታሪክ ጥናትና ትንታኔ መጽሐፍ አውጥተው ነበር። ኢትዮጵያና ዩናይትድ ስቴትስ ታሪክ ዲፕሎማሲና ትንታኔ ይላል። በእንግሊዝኛ ነው መጽሐፉ የወጣው። ሁለቱ ሀገሮች ላለፉት 120 ዓመታት ለሚጠጋ ጊዜ የተጓዙበትን የግንኙነት ጎዳና የሚፈትሽ ነው። የግንኙነቱን አጀማመር እና ፕሬዚደንት ባራክ ኦባማ በኢትዮጵያ ያደረጉትን ጉብኝት አስመልክቶ ያላቸውን አስተያየት የሚመለከት ውይይት በቀደመ ዝግጅት አስደምጠናል። በዚህ የ120 ዓመት አካባቢ ጎዳና ላይ ከዶክተር ጌታቸው መታፈሪያ ጋር ለጥቂት ደቂቃዎች ተንሸራሽረናል። እስኪ አብረን እንዝለቅ። የኢትዮጵያና የአሜሪካ ግንኙነቶች ብዙ ብዙ ገጽታዎች ያሏቸው ናቸው። እነዚህ ግንኙነቶች ደግሞ ሁልጊዜ ሰላማዊ የሆኑ ሳይሆን ውጣ ውረድ ወይንም ከፍና ዝቅ የሚልበት ጊዜ ነበረ። ያነሱልኝን የቅኝ ግዛቱን ዘመንና የጣሊያንና የኢትዮጵያን ግንኙነት ትንሽ እሷን እንጨርሳት። ለመሆኑ አሜሪካ ምን አቋም ነበራት? በጣሊያን ወረራ ጊዜ፣ በመጀመሪያው ጊዜ እንግዲህ በጣሊያን ወረራ ጊዜ አሜሪካ በነገራችን ላይ ሞንሮ ዶክትሪን የሚባል የውጭ ፖሊሲ አላት። ምን ማለት ነው? ይህ አሜሪካ በሌላው ዓለም፣ በአውሮፓ ፖለቲካ ውስጥ አትገባም እናንተ አውሮፓኖችም በእኛ የውስጥ ፖለቲካ ውስጥ አትግቡ ብለው እኛ የዓለም ፖለቲካ ውስጥ ከዛ ገለልተኛ ነን የሚል አቋም ነበራቸው። ያ በኋላ እየተሻረ መጥቶ እንዲያውም አሜሪካ ውጭ የአገር ፖለቲካ ውስጥ አልገባ በምትለዋ የውጭ ፖለቲካ የውጭ ሀገር ፖለቲካ ውስጥ እየገባች ማመስ ጀመረች። ያም ሆነው ይህ በአድዋ ጦርነት ጊዜ ይህን ያህል ትኩረት አልሰጠችም ነበረ። ትኩረት የሰጠችው ግን አሜሪካ በዚህ በሁለተኛው ዓለም ጦርነት ጊዜ ነበረ። በዛም ጊዜ ኢትዮጵያ ስትወረር አሜሪካ ጣሊያንን በማገዝ ጦር መሳሪያ አላቀብልም ብላለች። አጼ ኃይለ ሥላሴ በካሸ ሁሉ መሳሪያ እንገዛለን ብለው በነበረበት ጊዜ አሜሪካ ከእንግሊዝ ጋር በመተባበር የጦር እቀባ አደረገች። በሁለተኛው ዓለም ጦርነቱ እንደዚሁም ጥቁር አሜሪካኖች ሄደን እንዋጋለን ሲሉ ሄዳችሁ መዋጋት አትችሉም የሚባልም ሁኔታ እቅባት አደረጉባቸው እና የዛ አይነት ሁኔታ ነበረ። ኢትዮጵያ በውጭ ስትወረር እና አሜሪካ ከኢትዮጵያ ጋር በደህናው ጊዜ ነው እንጂ በመጥፎ ጊዜ ከኢትዮጵያ ጋር ያልተሰለፈችበት ሁኔታ ነበረ። በቀዝቃዛ ጦርነትም ጊዜ የደርግ ስርዓት ሲመጣ፣ የአጼ ኃይለስላሴ መንግስት ሲወድቅ፣ ቀዝቃዛ ጦርነት ፖለቲካ ስለነበረ ኢትዮጵያ አሜሪካን አባራ ሶቪየት ዩኒየንን ጋበዘች። ሶቪየት ዩኒየን ደግሞ ከሶማሊያ ተነስታ ወደ ኢትዮጵያ ገባች። አሜሪካ ደግሞ ወደ ሶማሊያ አገባች። በዛም ጊዜም በነበረው ጦርነት በሶማሌና በኢትዮጵያ ጦርነት ጊዜ ሶማሌን በመርዳት ትልቅ ጉዳት ፈጥራለች። እንዲያውም ኢትዮጵያ የገዛችው መሳሪያ ፕሬዚደንት ጂሚ ካርተር እና ሳይረስ ቫንስ የሚባሉ ሰፕሰሪ ሳይረስ ቫንስ ኢትዮጵያ የገዛቻቸው መሳሪያዎች ለምሳሌ ፈጣን ጀልባዎች ነበሩ። እነዛ ሁሉ ለኢትዮጵያ እንዳይደርሱ ተደረገ። ዋናው ምክንያታቸው ግን ኢትዮጵያ ውስጥ የሰብአዊ መብት ጥሰት ነበረ። ደርግ የሰብአዊ መብት የሚጥስ መንግስት ነው ብለው በመወንጀል ነበረ እና የዚያ አይነት ውጣና ውረድ ሁኔታ ነበረበት። ከሁለተኛው የዓለም ጦርነት በኋላ ኢትዮጵያና አጋሮቿም የጣሊያንን ኃይል ካባረሩ በኋላ የኢትዮጵያና የአሜሪካ ግንኙነት እየተጠናከረ መጥቶ እንደነበረ በተለይ በቀዳማዊ ኃይለ ስላሴ ጊዜ በስፋት ይነገራል። ብዙ ምልክቶች አሉ። እንደ ኢትዮጵያ አየር መንገድ ራሱ የሚጠቃቀሷቸው ናቸው። በመጽሐፎ ውስጥ እና በጦሯም ውስጥ ያለው ድርጅት ከኢትዮጵያ አየር ኃይልም ጋር የተያያዙ ስራዎች ነበሩ እና የቀዳማዊ ኃይለ ስላሴም ጉብኝት ነበረ። እንደውም የመጀመሪያው ጥቁር ናቸው ዋይትሃውስ ሲገቡና ሲገቡ የአሜሪካን ፕሬዚደንት እጅ አንድ ጥቁር ሰው ሲጨብጥ ተብሎም ነው የሚነገረው። እስቲ እነዚህን ትንሽ ዘርዘር አድርገው ያጫውቱ። ኢትዮጵያ እንግዲህ በጃንዋሪ ሴ ኃይለሥላሴ ጊዜ ታላቅ ሚና ተጫውታለች፣ እንዳልከው በሁለቱ አገሮች ግንኙነት መካከል። ለምሳሌ በዚህ በቀዝቃዛ ጦርነት ጊዜ ለአሜሪካ የቃኘው ጦር ሰፈር አስመራ ውስጥ የሚገኘው ተሰጥቷት ነበረ። ያ ቀደም ብሎ የጣሊያን ይዞታ ነበረ፣ ግን ለአሜሪካ ተሰጠ። ያ የጦር ሰፈር ትልቅ ሚና የሚጫወት ነበር። የኢትዮጵያ አቀማመጧ፣ የአየሯ ጠባይ ሁልጊዜ ብዙ የሚፈራረቅ እንዳልሆነ ለሬዲዮ ሞገድ አመቺ እንደሆነ ለሬዲዮ ግንኙነት ኮሚኒኬሽን ለምሳሌ የአሜሪካን ፕሬዚዳንት ወደ አውሮፓ በሚጓዝበት ጊዜ ውይይት ሊያደርግ የሚችል ከአሜሪካ ከመሬቷ ጋር በዛ ያንን ያንን እንትን ኮሚኒኬሽን መሳሪያ እየተጠቀሙ ነበረ። ሺ ዘጠኝ መቶ ሰባቸው ውስጥ ለምሳሌ ከአሜሪካ ከኢትዮጵያ ከመባረሯ በፊት ወደ ሶስት ሺህ አሜሪካኖች እዛ አስመራ ውስጥ ይኖሩ ነበረ። የቃኘው አባላት ሆነው ማለት ነው። አባላት ሆነው አሁን እና ትልቅ የኮሚኒኬሽን ሴንተር ነበረ። በዚያን ጊዜ እንዳሁኑ ሳተላይት አልነበረም። ያው በሬዲዮ ነበረ ግንኙነቱ ሁሉ ከመሬት እና ከአውሮፕላን ጋር የሚያገናኝ ትልቅ እንትን ነበረ። ማግኔቲክ ሁኔታ ሁሉ በዛ አካባቢ ለግንኙነቶች ማለት ነው። ጠርጠር አድርጎ ሁኔታ ስለነበረ ነው። ሌላ ደግሞ በዚህ በኮሪያ ጦርነት ጊዜ የመጀመሪያው አገር የኔቶ አባል ያልሆነች ኮሚኒስትን ለመዋጋት ቻይናን ቪየትናምን፣ እነዛ በዛ አካባቢ ኮሪያ፣ በዛ አካባቢ እርዳታ ለመስጠት ያየኮሪያ ኮይ ኮሪያ ጦርነት ላይ ተሳታፊ ሆና ነበር ኢትዮጵያ። ሰሜን እና ደቡብ ሆኖ የተለዩት ማለት ነው ነው ነው እና በዛን ጊዜ የኮሪያ ጦር ጦርም ትልቅ ጀብዱ የሰራ ነበረ የኢትዮጵያ ሰራዊት እና በጣም ያስደነቀጠ ነበረ። ክብርም ለኢትዮጵያ ደግሞ ትልቅ ክብር ያስገኘ ነበረ። በዛን ጊዜ ከነጭ እኩል መዋጋት ድል ማስመስከር ያ እንደ ትልቅ የሚታይ ነበረ። በነገራችን ላይ ኮሪያ ዛሬም ሲሄዱ ስለ ኢትዮጵያውያን አርበኞች ሲናገሩ በጣም ትልቅ ክብር አላቸው። እኔ ሄጄ ነበርና አንድ ጊዜ ከኢትዮጵያ ነው የመጣሁት ማለት ኮሪያ ውስጥ ክብር አለው። የኢትዮጵያ ሐውልትም አለ እዛ አለ። አሁን ሰው ይገነዘባል። እስካሁን ድረስ በ ሺህ ዘጠኝ መቶ ስልሳዎቹም ደግሞ እንደዚሁ የኮንጎ ጦርነት በተነሳበት ጊዜ ጃነው ያው የኮንጎ ተዋጊ ጦር አቅርቦ ነበረ ያ ያ ሁሉ አሜሪካንን ለመርታት እንትን ብሏል። ሌላ ደግሞ ኢትዮጵያ በተባበሩት የዓለም መንግስታት ላይ ድምፅ ስትሰጥ አሜሪካን በመደገፍ ነበረ። ያ ያ ሁሉ እንግዲህ በሁለቱ መካከል ያለውን ግንኙነት በጣም አቀራርቦ ነበረ እና በዚያ ሁኔታ ነው የሚታየው። ዩኤስ አሜሪካም እንዲሁ በኢትዮጵያ ውስጥ ብዙ ገንዘብ አፍሳለች። ተቋማት የአሜሪካን የሰላም ጓዶች ፒስ ኮር ለመጀመሪያ በብዛት አፍሪካ ውስጥ ከተሰማሩት በብዛት እንዲያውም በዓለም ሁለተኛው ነበረች ኢትዮጵያ። የመጀመሪያው ሀገር ፊሊፒንስ ነበረች። ብዙ የሰላም ጓዶች በመጋበዝ ሁለተኛዋ አሜሪካን ኢትዮጵያ ነበረች። እነዛ የዛ ሰላም ጓድ እንግዲህ እኔም የዛ የሰላም ጓዱ ትሩፋት ነኝ። እነሱ ናቸው ያስተማሩኝ ከሀይ ስኩል ጀምሮ እና ብዙ ብዙ የሰሩ ናቸው። በትምህርትም፣ በጤናም፣ በእርሻም ብዙ አሜሪካኖች እዛ እየመጡ የሰሩበት ሁኔታ ነበረ። ኢትዮጵያም ትጠቅማለች። አሜሪካን ተጠቅማለች። እስቲ በምጣኔ ሀብት ውስጥ ትርጉም ካላቸው ተቋማት እንደ ኢትዮጵያ አየር መንገድ ከመሳሰሉት ጋር የአሜሪካን የአይሮፕላን ተቋም ነበረ። የኢትዮጵያን ከማሰልጠን ጀምሮ እስከ ማደስ ድረስ ይረዳ የነበረ ነው። በአለም የታወቀ አድርጎታል። በኋላ ደግሞ በአሜሪካኖች ብርታት ኢትዮጵያ የራሷን አይሮፕላኖች የማደስ የመጠገን እንደዚሁም ደግሞ ለሌሎች አገሮችም የመጠገን እድል እንደነበራት ለምሳሌ የሳውዲ አሬቢያ አይሮፕላን ሁሉ በኢትዮጵያኖች ይጠገን ነበረ። እንደዚሁም ደግሞ ኢትዮጵያ የሌሎች አፍሪካን ሀገሮች አየር መንገዶች ያጠናከረችበት ነበረ። ለምሳሌ እንግሊዝ ትቆጣጠር የነበረው አየር መንገድ ዛምቢያ ውስጥ ኢትዮጵያኖች ተወዳድረው አሸንፈው የዛምቢያ አየር መንገድ ገናም በስልጠናም ይረዱ ነበረ። በዛን ወቅት እኔም ዛምቢያ ነበርኩ ለዚህ ለፒኤችዲ ሪሰርች ለማድረግ ትዝ ይለኛል ኢትዮጵያኖች መጥተው ልክ እንደ ኢትዮጵያ ሶስት ሺፍት ብለው ዛምቢያውኖቹን ለሶስት የተከፈለ ስራ መስራት አለባችሁ ሀያ አራት ሰዓት ሲሉ እነዚህ ደግሞ ከየት የመጡ ፈረንጆች ናቸው ሀያ አራት ሰዓት የሚያሰሩን ብለው ብለው ሲያንገዳግሩ ሁሉ ትዝ ይለኛል እና ለአፍሪካም ይሄ ኢትዮጵያ ኢትዮጵያን ኤርላይንስ ከአሜሪካ ባገኘው ስልጠናና እርዳታ ራሱን ችሎ ሌሎችንም አገሮችም እንደዚሁ የረዳና አሁን ደግሞ በዓለም ደረጃ ሁሉ የተጋነነ የታወቀ ነበረ። ትዝ ይለኛል አንድ ታሪ ልንገርና በዛ ወቅት ደርግ ሲወድቅ አውሮፕላኖቹ ኢትዮጵያን አውሮፕላን ከየት አዲስ አበባ ተነስተው ከናይሮቢ ነበረ ኦፕሬት የሚያደርጉት። አንድ እንግሊዛዊ ሰውዬ የአሜሪካ የኢትዮጵያን አየር መግዛት አለበት ያለ አንዳች እንከን በረራ ሁሉ እንዲቀጥል ያደረጉ ኦፕሬሽናቸውን ከአዲስ አበባ አንስተው ናይሮቢ አድርገው ብሎ ይቀልድብኝ ነበር እና እንግዲህ ታላቅ የኢትዮጵያን አየር መንገድ ማለት ነው። የአሜሪካን ሁኔታ እስቲ፣ ስለ ቀዳማዊ ኃይለ ሥላሴ ጉብኝትና የኬኔዲ ዘመን ደግሞ አንዳንድ ነገር ያጫውቱን። የጆን ኤፍ ኬኔዲ እንግዲህ ጃን ሆይ አጼ ኃይለስላሴ በአሜሪካ ጉብኝታቸው በዳዊት አይዘንሀወር ጊዜ ነበረ። ዳዊት አይዘንሀወር እንግዲህ የታወቀ ጄኔራል ነበረ እና በእሳቸው ጊዜ ነበረ የተጋበዙት። ያው አሜሪካ መጥተው ቅድም እንዳልከው ዋይት ሀውስ ውስጥ እየሰፍ እየሰፈሩ ያደሩ የመጀመሪያው ጥቁር እሳቸው ነበረ። አመጣጣቸውም ደግሞ አንዳንድ ተቋማትንም ለመጎብኘትና ለኢትዮጵያ ጥቅም የሚያገኙበት ሁኔታ ለማመቻቸት ነበረ። አንደኛው በአሜሪካ ውስጥ ጉዟቸው ኦክላሆማ መሄድ ነበረው። ኦክላሆማም ሲሄዱ ለመጀመሪያ ጊዜ ለአንድ ሀገር መሪ ትልቅ አቀባበል የተደረገ እዛ ነበረ ኦክላሆማ ስቴት ዩኒቨርሲቲ። እና ያ ኦክላሆማ ስቴት ዩኒቨርሲቲ ከአለማያ እርሻ ኮሌጅ ጋር ግንኙነት ነበረው። አስተማሪዎቹ ከኦክላሆማ ይሄዳሉ። እዛ ሀረር ያስተምራሉ፣ አለማያ ያስተምራሉ። ካሪኮለሙ ሁሉ ወይንም ደግሞ መጽሐፉ ሁሉ ኦክላሆማ የሚማሩትን እዛም አዲስ አበባ ይማሩ ነበረ ሐሮማያ ማለት ነው። እና እንደዛ ሁኔታ ነበረ። ትምህርቱም ደግሞ በዛን ጊዜ የኢትዮጵያ ትምህርት ተቋማት በጣም በጣም ያየሉ እና ምሩቃኖቹ ሁሉ በአለም ደረጃ የሚወዳድሩ ነበረ። እኔም ራሴ አስታውሳለሁ ከአዲስ አበባ ዩኒቨርሲቲ መጥቼ ወጥቼ ስገባ ከአዲስ አበባ ዩኒቨርሲቲ ብዙ ክሬዲቶች ነበሩ የተላለፉልኝ ዩኒቨርሲቲ ኦፍ ኔብራስካ እና ጥራቱ ሁሉ በጣም የታወቀ ነው። በያህ ሁሉ የዚህ የሁለቱ ሀገሮች መንግስታት ጥሩ ግንኙነት እና የኢትዮጵያ ኢትዮጵያኖች ደግሞ ለትምህርት ያላቸው ጉጉት መንግስትም ደግሞ እዛ ላይ ያደረገው ጥራት ያለው ብቃት ያለው ስርዓት ጥራትና ብቃት ያለው ትምህርት ካሪኩለም ማዘጋጀት ያን ያንን እንዲያስገኝ አድርጓል። እንደ አሁኑ አይደለም። አንዳንድ መጽሐፍቶች ወጥተዋል። ለምሳሌ ያን ጊዜ የነበሩትን የትምህርት ተቋማት የትምህርት ጥራቱን እና አሁን ደግሞ ያለው የትምህርት ጥራቱን ሁሉ አይተዋል። ይህ ዩኒቨርሲቲዎች መብዛት ጥራት አላመጣም። እንዲያውም አሜሪካ ሀገር ዩኒቨርሲቲዎች በጣም ችግር ላይ ናቸው። ዩኒቨርሲቲ ማቋቋም ቀላል አይደለም። ከሀያ ከሰላሳ የበለጠ ዩኒቨርሲቲ ኢትዮጵያ ማቋቋም ከጥራት አኳያ ሲታይ ምን ያህል ጥራት እንዳለው አጠያቂ ነው። አስተማሪ ያስፈልጋል። መሰረተ ልማቱ ያስፈልጋል። መሳሪያው ያስፈልጋል። አሁን ላይብረሪ ያስፈልጋል። ለአስተማሪዎች የሪሰርች የጽሑፍ እንዲዳብር እውቀት እንዲዳብር እውቀት እንዲስፋፋ በር እንዲከፈትላቸው ዩኒቨርሲቲ ምሁር ማለት ማስተማር ብቻ አይደለም፣ ምርምር ሁሉ የሚካሄዱበት ተቋም ነው እና እንደ ኢትዮጵያ ላለ ሀገር እንዲያው ቁጥር ባልሰጥም ይህን ያህል የተንዛዛ አሁን ዩኒቨርሲቲ የጠየቀ ሁሉ ዩኒቨርስቲ ያገኛል፣ የሚባልበት ጊዜ መሆኑ ሱሱ እንግዲህ፣ የፖለቲካ ሁኔታ ሆነ። ወደ ቀዳማዊ ኃይለሥላሴ ጉብኝት ልመለስ ና እዚህም ዋሽንግተን ላይ በጣም ደማቅ የሆነ አቀባበል ነው የተደረገላቸው። የነበረው ከጆን ኤፍ ኬኔዲ ጋር ሆነው ሰውንም ሰላም እያሉ ሲያልፉ ነበር መንገድ ላይ። በቅርቡም አንድ ቪዲዮ አይቼ ነበር። በጣም ደማቅ የሆነ ስነ ስርዓት ነበር የተከናወነው እና ግን በዛን ጊዜ ቀዳማዊ ኃይለሥላሴ እኛ ጥቁሮች አይደለንም ብለዋል ብለው አንድ የቅሬታ ና የቂም ስሜት ያላቸው ጥቁሮች አሉ፣ አሜሪካ ውስጥ። ስለዚህ ያጠኑት የፈተሹት ነገር አለ። አዎ ይሄንን አሉ ይባላል። እንግዲህ ከምን እይታ እንደሆነ እኔ እንጃ። እዚህ መጽሐፍም ላይ ነው ሌላ መጽሐፍ ላይም የጠቀስኩን ነገር አለ። ጥቁር ሲባል እዚህ ሀገር፣ እንደ ኒግሮ ማለት ቋንቋውን፣ እንደ ባሪያ ማለት ነው እና እኛ ነጻ ህዝቦች ነን፣ የተገዛን አይደለም ባሪያዎች አይደለም የተገዛም በነጭ የተገዛን አይደለም። ይህ ማለት መንፈስ ነው ብዬ በአንድ ወቅት ጽፍ ያለው እና ጥቁሮች ብንሆንም እንዲያውም ጥቁሮች ነን ብለውም ደግሞ ተናግረዋል። እኛ ጥቁሮች ነን ብለዋል። የእሳቸው የቅርብ አምባሳደር ነው የሚባለው እንግዲህ ዶክተር መላኩ በየን ፓን አፍሪካን ሙቭሜንት ንቅናቄ ያራመደ አንደኛው እሱ ነው። እናንተ ኒግሮ አይደላችሁም። ይቅርታ ቀቋሉ ቃሉ እዚህ ሀገር ማውራት አይቻልም። መጥፎ ነው። እናንተ አፍሪካኖች ናችሁ። እናንተ አበሲኒያን ኢትዮጵያውያኖች ናችሁ። እንደዚህ ብላችሁ ራሳችሁን ትንበሉ ብሎ ያስተምር ነበረ። ይህ ሀሁሂ የሚለው ፊደል የኢትዮጵያ ብቻ የእናንተም ነው ብሎ ያስተምር ነበረ እና እዛ ላይ እንደ እይታ ነው እንግዲህ ጥቁሮች አይደለም ማለቱ እንግዲህ ቃሉ እንደገና ጥቅምና ባህራዎች አይደለም ማለቱ የተገዛን አይደለም ለማለት ነው እንጂ ከለመልካቸውን ጥቁርነታቸውን አልካዱም። ጥቁሮች ነን ብለዋል። እኛ ጥቁሮች እና እኛ አፍሪካኖች እያሉ ነበር። አጽላ አዎ፣ ብዙዎች ያንን ልዩነት በተለይ ጥቁሮቹ በኢትዮጵያውያን ላይ ያላቸውን ቅሬታ ለማራገብ ብዙዎቹ ይጠቀሙበታል። ይህንን አሁንም፣ ይህ ቅሬታ እኔም ይታየኛል። አሁንም እንኳን እኛ አፍሪካኖች እዚህ መተን ትላልቅ ስፍራ መድረስ በጥቁሮች ትግል እንደሆነ ማወቅ አልቻልንም ብዙዎች እነኚህ ጥቁሮች እነኚህ ከሌዎች እየተባለ የሚወራው የእኛ ክብር ጥቁሩ ተደብድቦ ተተፍቶበት ውሻ በልቶት አሁንም ዛሬ ድረስ እየታሰረ በጥቁርነቱ ብቻ ታግለው ይሄንን የጥቁሩን ሁኔታ ለማሻሻል ቻሉ። በዓለም ውስጥ ከአፍሪካ ውጪ ለጥቁር ሕዝብ አመቺ የሆነ እንደ አሜሪካ ሀገር የለም። ይህ ሁሉ የተገኘው በጥቁሮች ትግል ነው። እንደዚሁም ደግሞ ከእነሱ ጋር ባበሩ ፕሮግሬሲቭ ልበላቸው፣ ይቅርታ አማርኛ ተራማጅ ሆ እንግሊዘኛ ማስቀመጡ በጣም በጣም የምጸየፈው ነገር ነው። አመሰግናለሁ። እንዲያውም ምናልባት አንድ ቀን አንድ ጊዜ እናንተም ትሰሩበት ይሆናላችሁ። ይህን በዚህ ላይ ጉራማይ ላይ አስፈልግም እና ኤኒዌይ ተራማጅ የሆኑ ነጮች፣ ይሁዲዎች እነዚህ ሁሉ ከጥቁሮች ጎን ሆነው ከነ ማርቲን ሉሰር ኪንግ ጋር ሆነው የሰሩ ናቸው። በነገራችን ላይ የእነኝህ ሁሉ ትግል ታሪኩ ወደ ኋላ ወደ ኢትዮጵያ ነው የሚሄደው። ኢትዮፒያኒዝም ኢትዮፒያን ሙቭመንት የሚባል ነበር እዚህ እና ያም ሁሉ የመጣው ደግሞ ከመጽሐፍ ቅዱስ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዝረጋለች የሚለው ጥቁሮች፣ ኢትዮጵያ ማለት ጥቁር ጥቁሮችን እግዚአብሔር አንስቶታል የጥቁሮችን ከፍ ከፍ አድርጓል፣ ስም ጠርቷል። ኢትዮጵያ የሚለው በመጽሐፍ ቅዱስ ብዙ ቦታ የተጠቀሰ ነው። እና ሉል እግዚአብሔር ጥቁሮቹን እንደ ልጆቹ ነው የሚያየው። ጥቁርን ጥቁር የሚለየን እንደ ዝቅተኛ የሚያየን ያ ትክክል አይደለም። ራሱ እግዚአብሔር ሰው የፈጠረው በራሱ አምሳል ነው የሚለው ነጭና ጥቁር እግዚአብሔር አምሳል ልዩነት እንደሌለ። ለነገሩ ራሱ ኢትዮጵያ የሚለው ስም የጥቁሮች ሀገር ማለት ነው። ከግሪክ ግሪክ የመጣ ነው፣ የተቃጠለ መልክ እና ያ ግንኙነት እስካሁን ድረስ ቢኖርም ብዙዎች እየታገሉ ነው፣ በየመድረኩ ያችን ቅሬታ ለመፋቅ ይህንን ያህል የተጠናከረ እንቅስቃሴ አይታይም። አሁን እነሱን ራሳቸውን አሳትፎ ትልልቅ መድረኮች ላይ ኢትዮጵያውያን በአሜሪካ ዩኒቨርሲቲዎች በአሜሪካ አደባባዮች ላይ በራሳቸው ጉዳይ የሚያደርጉትን አይነት እንቅስቃሴ፣ ይህንን በሁለቱ መካከል ያለውን ግንኙነት የነበረውን መሻከር ለማጥፋት ሲንቀሳቀሱ ብዙ አይስተዋልም እና እንዳሉት ኦባማም ብለው ነበረ እቺን ሀገር እኮ ድንጋይ በድንጋይ ጡብ በጡብ የገነቧት ጥቁሮች ናቸው ብለው ተናግረው ነበር። አሜሪካን ማለት ነው። ምንም ሆነው ማለት ነው። ወታደርም ሆነው ገንቢም ሆነው ባሪያም ሆነው፣ ምንም ሆነው የእነሱ ውጤት ነች አሜሪካ ማለት ነው። እንደ ጥቁር እዚህ እርሻ ላይ በደቡብ ቶባኮ ለማረስ ጥጥ ለማረስ ነጮች አመጡ ከአውሮፓ። አልሆነላቸውም። የአገሬውን ሰው ኔቲቭ አሜሪካንስ የሚባሉትን እነሱንም እርሻ ላይ ዋሉ። አልቻሉትም። ስለዚህ ጸሐዩንም የሚችል ለመስራትም፣ ደግሞ ኃይል ያለው ብለው አፍሪካን ጥቁር ባሪያ አድርገው እየሸጡ እዚያ አምጥተው አሜሪካንን ለትልቅ ትልቅ አስተዋጽኦ ያደረጉና ትልቅ ያደረጓት ጥቁሮች ናቸው። በጠቅላላውም ደግሞ ስናየው የአውሮፓ እድገት በአፍሪካ ላይ የተመሰረተ ነበር። ምክንያቱም ለምሳሌ ኢንዱስትሪያል ሬቮሉሽን የሚባለው በዛ ምክንያት ለምሳሌ ቢስክሌት ተሰራን በል ቢስክሌቱ ጎማው ከአፍሪካ ካልመጣ ኬት ያመጡ ነበር? ልብሱ ጥጡ ከህንድ ሀገር ከግብጽ ካልመጣ ምን አይነት ልብስ ነበረ ማንቸስተር ውስጥ የሚሰራው? እና ኢንዱስትሪያል ሬቮሉሽን ራሱ የተንሰራራው አውሮፓ የተንሰራራችው በአፍሪካ ጀርባ ላይ ነው። ሌላው ዶክተር ጌታቸው አሜሪካ በኢትዮጵያ በክፉ ዘመኗ ከጎኗ ቆማ አታውቅም ብለው ነበር እና አንዱን በቅርብ ጊዜ የነበረው የጂሚ ካርተር እና የሶማሊያ ጦርነት ታሪክ ነው። ለምንድን ነው ጂሚ ካርተር ያን ጊዜ መከልከል የነበረባቸው? ጂሚ ካርተር ለኢትዮጵያ ድጋፍ በመከልከላቸው ምክንያት ነው የኢትዮጵያ የፖለቲካ አቅጣጫ ወደ ምስራቅ የዞረው የሚሉ የፖለቲካ አጥኚዎች አሉ። እንደ እውነቱ ከሆነ የኢትዮጵያ ፖለቲካ ወደ ምስራቅ ዘንበል ያለው ከጂሚ ካርተር ጂሚ ካርተር በሺ ዘጠኝ መቶ ሰባ ሰባት አካባቢ ነው መጡ። ከዛ በፊት ነው እንግዲህ አንድ ነገር ላስረለል የዛሬውን ሁኔታ ልናገር። ና አሁን ዛሬ ከኢትዮጵያ የአሜሪካ ና የኪውባ የአሜሪካ ና የኢራን ግንኙነት ከሰላሳ ና ከሀምሳ ዓመት በኋላ የተባለ ሽር ጉድ ይባላል። ለዚህ ለዲፕሎማሲ መቋረጥ ምክንያቱ አሜሪካኖች አንባገነን የሆኑ መሪዎችን አግዘው ነው ኪውባ እንደዚሁ አምባገነን የነበረ ባቲስታ የሚባል በኢራን ሻሀ የሚባለውን ገዢ በመርዳት ህዝቡ እየተሰቃየ ህዝቡ አቤት እያለ ባለበት ጊዜ ያ መንግስት ሲወድቅ እነ ሁለቱ መንግስታት ሲወድቁ ጸረ አሜሪካን የሆኑ መንግስቶች መምጣት ጀመሩ። ምክንያቱም ቁርሾ አለ። አሁንም በሌሎች አገሮችም አሜሪካ የምትረዳቸው መንግስታት አምባገነኖች። እነኝህ አምባገነኖች አንድ ቀን ስራቸውን ወይም ስፍራቸውን ካጡ ለአሜሪካ በጣም አስጊ የሆነ ቅሪት ብለው ነው የሚሄዱት እና ወደ ጂሚ ካርተር እንመለስ እና ጂሚ ካርተር በመጨረሻ ደርግ ሰብአዊ መብትን ጥሰት በሚያደርግበት ጊዜ ኢትዮጵያ ብቻ አልነበረም። ሰብአዊ መብቶችን በመጣስ የወነጀላቸውና የጦር መሳሪያ እና የኢኮኖሚ ቀባ ያደረገባቸው እነ ኒካራጓም ነበሩ እነ ቬኔዙዌላም ነበሩ እና ኢትዮጵያንም እንደዚሁ በሰብአዊ መብት መጣስ ምክንያት ነበር እንግዲህ የተባለው። በተለይም ቅድም እንዳነሳው የጂሚ ካርተር ሴክሬታሪ ኦፍ ስቴት አንድ አተኩረው የሚናገሩ የነበረው የሰብአዊ መብት ያ ነበር። ኢትዮጵያው ውንጀላ በለውጡ ጊዜ የቀድሞ ባለስልጣናት መረሸን፣ የቀዳማዊ ኃይለሥላሴ በዛ ሁኔታ ከስልጣናቸው እንዲነሳ ማድረግ እነዚህ እነዚህ ነገሮች ምናልባት በዋሽንግተንን አስቆጥተው ሊሆን ይችላል ማለት ነው። እሱም አለ፣ ምክንያቱም የታወቁ መሪዎች ጃን ሆይ ቤተሰቦቻቸው ደግሞም ያለ ፍርድ ያ ሰብአዊ መብት እኮ ጥሰት ነው። ያለ አንዳች ፍርድ ገሀድ ባልሆነ ነገር ባለስልጣናትም መረሸን አገርም መረሸን ታሪክ መምረሸን ነው። ወታደራዊ መፈንቅለ መንግስት ነው ለነገሩ የተካሄደው እና ነው። ግን እንግዲህ ወታደራዊ መፈንቅለ መንግስት ሲደረግ እነዚህ ነገሮች ይጥሳል። ሌሎችም አገሮችም ተደርገዋል። እነኚህ ግን ያ የሰብአዊ መብት ጥሰት ተብሎ ነው የሚታየው እንጂ ኤክስኪዩዝ ወይም እንትን እንደ ቀታ አይደረግ አይደረግለትም። ወታደር መንግስት ነው ተብሎ፣ የወታደር መንግስትም ቢሆን ሰብአዊ መብት ማክበር አለበት። ዋናው ፕሮፌሽናል ወታደሮች እኮ እነዚህ እነዚህን የዓለም ህግጋትን የሀገራቸው ህጋትን እኮ ከፍ ከፍ ማድረግ በተለይ ማክበር፣ በተለይም ደግሞ ሂውማን ራይትስ ማለት ጋድ ጊቨን ራይት ነው የሚሉት እግዚአብሔር የሰጠ መብት ነው። ሰው ሊሰጥና ሰው ሊወስድብን አይችልም። የመናገር መብታችንን፣ የመጓጓዝ፣ ፖለቲካ መሪዎቻችን መምረጥ ሰው አይደለም ይሰጣል። እግዚአብሔር የፈቀደልን ነው። እና እንደዛ ነው የሚታየው። ለመሆኑ በቤተ እስራኤላውያን ጉዞ ላይ አሜሪካ እጇ ነበር እንዴ? እንዴ ነበረ እንጂ ነበር እንጂ የደርግ ውድቀት ሲመጣ መንግስቱ ሀይለ ማርያምን ያስወጡ አሜሪካውያን ናቸው የሚባልም ታሪክ አለ አለ እንግዲህ የተጨበጠ ነገር ያየሁት የለም ብዙ ጽሁፎች አሉ ሊኖሩ ይችላሉ ምክንያቱም በተቀነባበረ ሁኔታ ኮሎኔል መንግስቱ ግን ራሳቸው ይሄ ትክክል እንዳልሆነ ነው የተናገሩት እንደ ታፍኖ እንደተወሰዱ ነው እንደውም እሳቸው ሲገልጹ የነበረው ምናልባት አንብበውት ከሆነ እንዴ አንብቤ ያለው ግን እሳቸው በገዛ ፈቃዴ ሄድኩ ሊሉ ይችላሉ። እንዴ ሌላው በኤርትራ መገንጠል ላይ አሜሪካ እጁ አለ የሚሉ አሉ። አንዳንዶች መገንጠል ይሉታል፣ ሌሎች ደግሞ ነጻነት ይሉታል። በማንኛውም መንገድ ብቻ በሁለቱ ሀገሮች መለያየት ላይ የአሜሪካ ሚና ሰፊ ነበር የሚሉ አሉ። አሁን እንግዲህ መጽሐፉ ላይ የተጻፈ ነገር ነው። ሌላው የኢትዮጵያና የኤርትራ ጦርነት ነው። በሁለቱ ሀገሮች መካከል ያለው ግንኙነት የሚነሳበት እና የአልጀርሱ ስምምነት ነው እና በዚህ በአልጀርስ ስምምነት ምክንያት ኢትዮጵያ በዚህ መድረክ ላይ ተሸናፊ ሆና እንድትወጣ አድርጓታል። ለዚህ ደግሞ የአሜሪካ አስተዋጽኦ አለበት የሚሉ ተቺዎችም አሉ። እንግዲህ መጽሐፉ ላይም የተጠቅሶ ነበረ በመሰረቱ የአልጀርስ ላይ የተሰጠ ኢትዮጵያ ተጠቃሚ ያልሆነች የሚባለው ከመሰረቱ ይህ ጦርነት የማያስፈልግ የሁለት ወንድምናቶች እህቶች መገዳደል፣ ለመቶ ሺህ ሰው መሞት፣ ከዛ በኋላ ደግሞ የሥነ ልቦና ውድቀት፣ የኢኮኖሚ ውድቀት በሁለቱም አገሮች ውስጥ የማያስፈልግ እንደነበረ ይታየው። ያንን አሜሪካ አለማስቆመ ምክንያቱም ኃይል አላት። ዶክተር ጌታቸው ሌላው ማንሳት የምፈልገው በአሁኑ ጊዜ እየታየ ያለውን ዓለም አቀፍ ጸረ ሽብር ጥምረትና እንቅስቃሴ ነው እና በኢትዮጵያና በአሜሪካ መካከል ያለው ግንኙነት አሁን ስንመለከት፣ ከእንግሊዝኛው አባባል በቀጥታ ሰሞኑን ከሰማሁት ሁለቱ አንድ አልጋ ውስጥ ያሉ ሆነዋል ፍቅር በፍቅር ሆነዋል የሚል አባባላለና ከአሜሪካ መርሆች መሰረታዊ መርሆች እና ከዚህ ከጸረ ሽብር ህግ በኢትዮጵያ ውስጥ ካለው ሁኔታ ጋር አገናዝበው እንዲመልሱልኝ የምፈልገው ሩቅ ያስኬዳለ። ይሄ ግን የአንድ ምሽት የራዲዮ ፕሮግራም የአየር ሰዓት መቼም ሙሉውን መቶ ሀያ ዓመት ለማስተናገድ እንደምን እንደሚጠብ ሳታስተውሉ አልቀራችሁም። ቀሪውን ሁሉ ዌብሳይታችን ላይ ታገኛላችሁ ክቡራትና ክቡራን amharic.voanews.com ዶክተር ጌታቸው መታፈሪያን አመሰግናለሁ። መሰግናለሁ እናንተም ተሳተፉ፣ አስተያየቶቻችሁን ስጡ። ጤና ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። አሁን የሙዚቃ ቃና እንደምን ዋላችሁ፣ እንደምናመሻችሁ ውድ የሙዚቃ ቃና አድማጮች፣ በተለያየ ስፍራ በተለያየ ስሜት ላይ ሆናችሁ የሙዚቃ ቃናን ለማድመጥ ሬዲዮናችሁን የከፈታችሁ ሁሉ እስቲ ለጥቂት ደቂቃዎች ጆሮአችሁን ልዋሳችሁና በሙዚቃ ምርጫዎቼ ዘናበሉ አብሬያችሁ የማመሸው ጽዮን ግርማ ነኝ አብራችሁ ለዛሬ የመራረጥኳቸው ዜማዎች በአሜሪካ የደረጃ ሰንጠረዥ ጉልህ ስፍራ የያዙና በወጣት ድምፃውያን የተቀነቀኑ ሙዚቃዎች ናቸው። በመግቢያ ላይ እንደገለጽኩት ደግሞ ሰፋ ያለውን ቦታ አቤል ተስፋዬ ወይም ደግሞ በመድረክ ስሙ ደ ዊኬንድ ይይዘዋል። በነገራችን ላይ አቤል ተስፋዬ ወይም ደ ዊኬንድ ከታዋቂው የኢትዮጵያዊ የባህል ድምፃዊ ይሁኔ በላይ ጋር ቤተሰብ እንደሆኑ ሰምቻለሁ። ከኢትዮጵያውያን እናትና አባቱ በኦንቶሪዮ ካናዳ ስካርድ ብሮ በተባለ ስፍራ የተወለደው አቤል ተስፋዬ ወይም ደ ዊኬንድ በዚህ ሳምንት በአሜሪካ የቢልቦርድ ሰንጠረዥ ላይ አይ ካንት ፊል ማይ ፌስ በሚለው ዜማ የአንደኝነት ደረጃን ይዟል። She'll be the death of me, at least we'll both be numb. And she'll always get the best of me, the worst is yet to come. All the misery was necessary when we right deep in love. Yes, I know. Yes, I yeah. know. Girl, I know. She told me don't worry. አቤል ተስፋዬ ወይም ደ ዊኬንድ አይ ካን ፊል ማይ ፌስ የተሰኘውን ዜማ ነበር ያደመጣችሁት። የአቤል ቤተሰቦች ኢትዮጵያን ለቀው የወጡት እንደ አውሮፓውያን አቆጣጠር በ1980 ዓ ም ነበር። አቤል የተወለደው ደግሞ በ1990 ዓ ም ነው። በአቤል የልጅነት የእድገት ዘመን ወላጅ አባቱ አብሮት እንዳልነበር የድረገጽ መረጃዎች ይጠቁማሉ። በነገራችን ላይ አድማጮች አቤል በዚህም ሁሉ የስኬት ዘመኑ ለየትኛውም ብዙሀን መገናኛ ቃለ ምልልስ ባለመስጠቱ ስለ እርሱ በሚመለከት በዋነኛነት የመረጃ ምንጭ ሆኖ እያገለገለ ያለው ዊኪፒዲያ የተባለው ድረገጽ ነው። እንደ ዊኪፒዲያ መረጃ ከሆነ የአቤል ወላጅ እናት በስራ የተጠመደች በመሆኗ እርሱን የማሳደግ ሙሉ ኃላፊነት ወስደው የነበሩት አያቱ ናቸው። ይህም አማርኛ ቋንቋን አቀላጥፎ እንዲናገር ረድቶታል። አቤል 17 ዓመት ልጅ እያለ ዘፋኝ የመሆን ፍላጎቱ በማየሉ አርብ ቀን ከትምህርት ቤት እንደወጣ በዛው ወደ ቤቱ አልተመለሰም። የመድረክ ስሙንም ደ ዊኬንድ በሚል ቀይሮ ዘፋኝ ለመሆን ማይክሮፎኑን አነሳ። ደ ዊኬንድ የተሰኘ ሌላ ባንድ እዛው ካናዳ ውስጥ ተመዝግቦ የሚገኝ በመሆኑ የቅጂ መብት ጥያቄ እንዳይነሳበት አንዷን ኢ ከመሃል በማውጣት ዊኬንድ ብሎ ጀመረ። ስራዎቹን እየሰራም ያለ ስሙ በኢንተርኔት መልቀቅ ጀመረ። በኢንተርቴንመንት ዘርፍ ስፍር ቁጥር የሌለው አድማጭ ተመልካች ያላቸው ብዙሀን መገናኛ አሞካሹት። አቤልም ከጅምሩ አድናቆት የቸሩትን አላሳፈረም። ስራዎቹ የአሜሪካን የደረጃ ሰንጠረዥ መቆጣጠር ቻሉ። በዚህ ሳምንት አንድ መቶ ምርጥ ዜማዎች ውስጥም ከደረጃ አንድ ጀምሮ ሶስቱ ዜማዎች የአቤል ተስፋዬ ወይም ደ ዊኬንድ ሆኑ። እስቲ አስራ አንደኛ ደረጃ ላይ ያለውን ዘ ሂልስ የተሰኘውን ዜማ አስከትዬል ጋብዛችሁ i can't find your house send me the info driving through the gated residential find out i was coming send your friends home keep on trying to hide it but your friends Trying to keep it up don't seem so simple. I just fucked two bitches before I saw you. And you gon' have to do it at my temple. Always try to send me off to rehab. Drugs started feeling like it's decal I'm just trying to live life for the moment, and all these motherfuckers wanna. አቤል በዚህ በሂልስ በተሰኘው ዜማው መዝጊያ ላይ በአማርኛ የኔ ፍቅር ሲል ይደመጣል። በነገራችን ላይ አቤል በ2015 የቢኢቲ አዋርድ ላይ ይህን ዜማውን ከታዋቂዋ ድምፃዊ አሊሺያ ኪስ ጋር ሲጫወተው የኔ ፍቅር እወድሻለው የኔ ቆንጆ እወድሻለው እያለ በአማርኛ ቋንቋ አጅቦ ዘፍኖታል። አቤል በስራዎቹም በርካታ ሽልማቶችን አግኝቷል። እስቲ በዚህ የሙዚቃ ሰንጠረዥ ላይ የሰላሳ ሁለተኛ ደረጃ የያዘውን ኤርንድ ኢት የተሰኘውን ዜማ አልጋብዛችሁ። አቤል ይህን ዜማ የሰራው ፊፍቲ ሼድስ ኦፍ ግሬ ለተሰኘው ፊልም ማጀቢያ ሙዚቃ ሲሆን ይህም ስራው ተወዳጅነትን በማግኘቱ ቢልቦርድን መቀላቀል ችሏል። Like it's magic oh, yeah. Cause I see nobody, nobody but you, you, you I'm never confused Hey, hey I'm so used to being you We livin' on love. አድማጮች በዚህ ወጣት የሙዚቃ ስራዎች ዘና እንዳላችሁ ተስፋ አደርጋለሁ። ከአቤል ተስፋዬ ወይም ዘ ዊኬንድ ስራዎች ወደ ቢልቦርድ የደረጃ ሰንጠረሽ ስመለስ በዚህ ሳምንት ወጣቶች ተቆጣጥረውታል። ከአቤል ቀጥሎ ሁለተኛውን ተራ ያዘው ጃማይካ የተወለደ ኦሚ የሚል መጠሪያ ያለው ወጣት ድምፃዊ ኦማር ሳሙኤል ቺር ሊደር የተሰኘ ዜማ ነው። እስቲ በዚህ ዜማ አብረን ቆይ Fish on. My one solution is my queen, cause she stay strong. Yeah, yeah, she is always in my corner, right there when I wanna. All these other girls are tempting, but I'm empty when you're gone, and they say, Do you need me? Do you think I'm pretty dead? Do I make you feel like cheating? I'm like, No, not really, girl. A cheerleader, she is always right there when I need her. Oh, I think that I found myself a cheerleader, she is always right there when I need her. She holds like a model, she grants my wishes like a genie in a bottle. Yeah, yeah, cause I'm the wizard of love. And i got the magic wand all these other girls are tempting but i'm empty when you're gone and they say do you need me do you think i'm pretty dead? do i make you feel like cheating i'm like no not really cause oh i think that i found myself a cheerleader she is always right there ዜማ ሶስተኛ ደረጃ ላይ ወደ ተቀመጡት ወጣት ድምፃውያን እንመለስ። አራት አባላት ያሉት ዋን ዳይሬክሽንን እናገኛለን። የእነዚህ ወጣቶች ድራግ ሚ ዳውን የተሰኘ የሙዚቃ ስራ ሶስተኛ ደረጃን ይዟል። A shell of a man that could never be his best. If I didn't have you, I'd never see the sun. You taught me how to be someone. Yeah, all my life you stood by me when no one else. Was ever behind me, all these lights they can't blind me. With your love, nobody can drag me. All my life, you stood by me when no one else was ever behind me. All these lights they can't blind me. With your love, nobody can drag me down. Nobody, nobody. I got fire for a heart, not scared of the dark. You've never seen look so easy. I got a river for a soul, and baby you're bold. Baby you're my only reason. life you stood by me when no one else was ever behind me all these fights they can't blind me with your love nobody can drag me on my They're behind me All these spots We can't grind it We don't know nobody can drive shit በስቱዲዮ የሰሩትን ስራ አስጀምሬ መድረክ ላይ በቅርቡ ባቀነቀኑት ስራ ነበር ያስጨረስኩት። አድማጮች፣ በዚህ ሳምንት የደረጃ ሰንጠረዥ ላይ አራተኛ ተራ ቁጥር ላይ ያለው ዎችሚ የተሰኘው የሳሊንቶ ዜማ ሲሆን የአምስተኛ ደረጃ የያዘው ሊንኦን የሜጀር ሌዘርና የዲጄ ስኔክስ ስራ ነው። በዚህ የደረጃ ሰንጠረዥ የስድስተኛ ደረጃን የያዘው የታይለር ስዊፍት ባድ ብለድ ሲሆን የራቸል ፕላተን ፋይት ሶንግ ሰባተኛ ነው። የዊዝ ከሊፋ ና ቻርሊ ፑዝ ሲዩ አጌን ስምንተኛ፣ ትራፕ ክዊን ና ማይ ዌይ የተሰኙት የፊቲዋፕ ዜማዎች ዘጠነኛ ና አስረኛ ደረጃን ይዘዋል። የተከበራችሁ አድማጮች የተመደበልኝ የአየር ሰዓት በመጠናቀቁ ምርጫዎቼን እዚህ ላይ ልክታቸው። እስካሁን ድረስ አብሬያችሁ የቆየሁት ጽዮን ግርማ ነኝ። ስምንተኛ ደረጃም በያዘው የዊዝ ከሊፋ ና ቻርሊ ፑዝ ሲዩ አጌን እንሰነባበት። Donato. It's been a long day without you, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you. The planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. Now I see you in a better place. See you in a better can we not talk about family when family's all that we got Everything I would do, you were standing there by my side And now you gon' be with me for the last ride It's been a long day without you, my friend And I'll tell you all about it when I see you again, see you again. We've come a long way Away. From where we began, you no know, we started I oh, will tell you all about it when I see you again. i tell you when I see you again. You both go out your way, and the vibe is feeling stronger with small. Turn to a friendship. A friendship turn to a bond. And that bond will never be broken. The love will never get lost. And when brotherhood comes first, and the line will never be crossed. Established it on our own. When that line had to be drawn, and that line is what we reach. So remember me when I'm gone we not talk about family with families all that we got? Everything I went through, you were standing there by my side. And now you're going to be with me for the last time. Without you, my friend, and I'll tell you all about it when I see you again. We've come a long way from where we began. ጽዮን ግርማን ለሙዚቃው እናመሰግናለን። ከመሰናበታችን በፊት ማጠቃለያ ዜና። የደቡብ ሱዳን የውጭ ጉዳይ ሚኒስትር ባርነባ ማርያል በንጃሚን የሱዳን ፕሬዚደንት ኦመር ሀሰን አልበሽር ለአማጺው መሪ ሪያክ ማቻር ወታደራዊ ድጋፍ እሰጣለው ሲሉ ቃል ገቡላቸው የሚሉ ሪፖርቶች አሳስበውናል አሉ። አማጺያኑ እኛ ከሱዳን መንግስት የምናገኘው እርዳታ የለም በማለት እያስተባበሉ ናቸው። የኢጣሊያ የባህር ኃይል ሜዲትራኒያን ባህር ላይ ቢያንስ አርባ ስደተኞች ሞቱ ሲል አስታወቀ። በውል የማይታወቅ ቁጥራቸው ሌሎች ደግሞ አትርፈናል ብሏል። አደጋው የደረሰው ስደተኞቹ የተጫኑበት ጀልባ ከመጠን በላይ ተጨናንቆ መሆኑን የአካባቢው መገናኛ ብዙሃን ዘገባ ያመለክታል። ካሜሩን የቦኮሃራምን ጽንፈኞች ለመውጋት ለተቋቋመ ህብረ ብሔራዊ ኃይል ሁለት 2450 ወታደሮች አዋጣለው ስትል በዛሬ ዕለት ቃል መግባቷ ተሰማ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ ሰላም ደህና እደሩ